sbs radio yeah we eat medrek uh, to uh, galatawe uh, dr ፈቃዱ ሲናገሩ እንደሰሙት ኢትዮጵያ ውስጥ ዲሞክራሲያዊ ተቋሞች የግድ መስፈን አለባቸው። እነዚያ በሌሉበት ቦታ ፋይዳ ያለው ወይም ትርጉም ያለው የመሬት ይዞታ ማሻሻያ ለውጥ ማድረግ አይቻልም የሚል መከራከሪያ ሀሳብ አንስተዋል። እርሶ ደግሞ በዚህ በኩል ዳግም የመሬት ለራሹ አዋጅ ተግባራዊ ሊሆን ይገባል ይላሉ። እነዚህን በምን መልኩ ነው ማስታረቅ የሚቻለው እንደ ኢትዮጵያ ላለ ታዳጊ ወይም በአፍሪካ ውስጥ ላሉ ሀገሮች ዲሞክራሲያዊ ተቋማትን ለመገንባት አመታት የሚፈጁ ናቸው። እስከዛስ ምን መደረግ አለበት የሚል ሀሳብ ያለሁት። አመሰግናለሁኝ። የዚህ የዴሞክራሲ ግንባታ ጉዳይ የምናውቀው በተለይ የምስራቅ አፍሪካ ሀገሮች አፍሪካ ሀገራት ብዙዎቹ ተስፋ ያደርጋሉ፣ ዴሞክራሲ ብዙ ችግሮቻችንን ይፈታልናል ብለው ተስፋ ያደርጋሉ። በዘገምተኛ ሊሆን ይችላል እንደተባለው፣ ችግሮቻችን በመፍታት ረገድ ግን፣ የዚህ የመሬት ጉዳይ ግን የፖለቲካ ችግር ብቻም ሳይሆን የውሳኔ የህግም ችግር መሆን አለበት መታየት አለበት ብዬ ነው የማስበው። የዚህ የመሬት ይዞታ ጉዳይ የመንግስት የማስፈጸም ፍላጎት ማጣት የወር ችግርን ብቻ ሳይሆን የመሬት ይዞታው ቶታሊ መለወጥ መቻል አለበት። ህገ መንግስቱ ራሱ መቀየር መቻል አለበት ነው። ለምሳሌ ኬንያን ብናይ አሁን መሬት እንዴት ነው የተያዘው ብንል መሬት በመንግስት ተይዟል፣ በኮሚኒቲ ተይዟል፣ በግልም ተይዟል። አሁን የኢትዮጵያ ገበሬ ጋር ሲመጣ መሬት ወደ ግል አለመዞሩ ወይም ደግሞ የፕራይቬት አለመሆኑ ያመጣቸው ብዙ ችግሮች አሉ ተብሎ ሲነገር የኢትዮጵያ መንግስት ምንድን ነው የሚለው? ገበሬው እየሸጠ ሊሄድ ይችላል ድሀ ስለሆነ ነው። ሌሎች አፍሪካ ሀገሮች፣ ድሃ ሀገሮች አሉ። እነሱን ማየት መቻል አለብን። ኢትዮጵያን ከዓለም አውጥተን አይደለም ማየት ያለብን። እና እኔ የሚመስ አንዱ ለድህነታችንም ለብዙ ችግር፣ ውስብስብ ችግሮች የዳረገን አሁን የዚህ የመሬት ይዞታው ጉዳይ መሰረታዊ ችግር አንደኛው፣ ዶክተር ፈቃድ እንደተናገረው የፖለቲካ ኮሚትመንት ችግር ነው። ሁለተኛው እንደገና ደግሞ የፍልስፍናም ችግር፣ መሬትን መንግስት መያዙ የመንግስት ሀብት ብቻ መሆኑ፣ ለኮሚኒቲ አሳልፎ አለማካፈሉ፣ ለግል አለማካፈሉ ያመጣው ችግር ነው ነው ምናልባት ጊዜ ከተሰጠኝ የዚህ የመሬት ጉዳይ በግል አለመያዙ ያመጣቸውን ችግሮች እንደው ፈጠን ፈጠን እያልኩ በዘረዝር በጣም ደስ ይለኛል። ለዚህ ኢንተርቪው ሲዘጋጅ ያዘጋጀኋቸው ሀሳቦች አሉ። አንደኛው የሚታየኝ ነገር ገበሬውን የመንቀሳቀስ መብቱን ገድቦት ነው የምናየው። ከቆላ ወደ ደጋ እንዳይሄድ፣ ከደጋ ወደ ቆላ እንዳይሄድ ታስሯል። ገበሬው መሬት አይሸጥም አይሸጥ አይለወጥም በሚል ሁለተኛው፣ በማክሮ ኢኮኖሚያችን ላይ ጉልህ ተጽዕኖ አምጥቶብናል። መሬት መሸጥ መለወጥ ባለመኖሩ ከዚህ ትራንዛክሽን መሬት ሲወጣ ዲማንዲንግ የሆነ ገበሬ ማፍራት እንችላለን ማለት ዘበት ነው የሚሆነው ገበሬው ራብያም እንዳይሆን የተደረገው እስኪ ተመልከቱ። አንድ ሄክታር መሬት አካባቢ ነው ሀይላንድ ላይ ያለው ገበሬ የሚያርሰው። ይሄ ገበሬ በፍጹም ራዕይ የለውም። ወደሚቀጥለው ዓመት ላይ ትንሽ ገንዘብ አጠራቅሜ ሁለት ሄክታር ራስ አድርጌ ትርፌን አበዛለሁ የሚል ቢዝነስ ማይንድድ የሆነ እንዳይኖረው ተደርጓል። በዛች በአንድ ሄክታር መሬት ላይ ብቻ ተወስነው እንዲኖር፣ ኢትዮጵያ በአንድ በኩል ምን እያለች ነው? መካከለኛ ገቢ ወዳላቸው ሀገሮች እያደገን ነው ይባላል። እንዴት ሆኖ ነው አንድ ገበሬ ስድስት ቤተሰብ አምስት ቤተሰብ ይዞ በአንድ ሄክታር መሬት ላይ እየኖረ ወደ መካከለኛ ገቢ የሚታረሰው? የፈለገውን ያህል አግሪካልቸራል ኢንፑት እንጠቀም በዛ መሬት ላይ የሚገኘው ምርት የስድስት ቤተሰብ ከመመገብ አልፎ ገበሬውን ሶፋ እንዲገዛ፣ ጥሩ ቤት እንዲሰራ፣ ኤሌክትሪክስ እንዲጠቀም፣ ዘመናዊ ኑሮ እንዲኖር፣ ወደ መካከለኛ ገቢ እንዲያድግ አያደርገውም። የመሬት ፖሊሲው ካልተለወጠ ኢትዮጵያ በፍጹም እንደማትለወጥ በእርግጠኝነት ነው እኔ የምናገር። በሶስተኛ ደረጃ መሬት መሸጥ መለወጥ ሲጀመር መሬት የሌላቸውን ማግኘት ይችሉ ነበር። አሁን አንድ ጊዜ ሪዲስትሪቢዩት ተደረገ ተባለ፣ በደርግም ጊዜ ኢህአዴግ ደግሞ ሲገባም ትንሽ አካፋፍሏል መሰለኝ። አሁን ትውልድ አዳዲስ ሲመጣ መሬት አያገኝም። እነዛ የሚያገኙበት መንገድ አንዱ የመሬት ባለቤትነት መፍትሄ ሲያገኝ ነበረ። ሌላው መሬት የግል አለመሆኑ ያመጣው ሌላው ችግር ግብርናውን ከሁለገብ ስራ አላወጣም። አለው ገበሬው ያችን አንድ ሄክታር መሬት ስለማትበቃው በቃው፣ ያችን አንድ ሄክታር መሬት ተስፋ ስለማያደርግ የግድ ከጎን ብዙ ነገር ይሞክራል፣ ማርባት ይሞክራል፣ ዶሮ ይሞክራል፣ ሁሉንም ይሄ ትኩረት እንዳይሰጥ ገበሬው ስላደረገው ምርት እንዳያደርግ አድርጎብናል። ሌላው ችግር ደግሞ የመሬት ባለቤትነት ሲረጋገጥ ሊመጣ የሚችለው ነገር ሰፈራ ነበር። ለምሳሌ አሁን ወደ ሎውላንድ አካባቢ ሊሄድ የሚችለው በግፊት ከማድረግ ይልቅ መሬት እዛ አካባቢ እንደሚሸጥ ቢነገረው ገበሬው ደጋ ላይ ያለው ሸጦ ወደ ቆላ ሊሄድ ይችላል። ሌላው ሙስናን ይቀንስ ነበር። አሁን የአዲስ አበባ አስተዳደርን ጉዳይ ስንመለከት የተፈናቀሉ ማስተር ፕላኑን ጉዳይ ስንመለከት በከፍተኛ ሁኔታ ችግር የተፈጠረው ሙስና በመሬት አካባቢ የሚኖረው መንግስት ስለያዘው ነው። መሬት የግል ቢሆን ኖሮ ይሄ ነገር ይቀንስ ነበር። ሌላው መሬት የመንግስት መሆኑ በኢትዮጵያ ታሪክ ውስጥ ሰፊውን ገበሬ የፖለቲካ ጥገኛ አድርጎት ይኖራል። ድሮም አሁንም ትልቅ ችግር ያለው ይሄ ነው። መሬት ማስፈራሪያ ሆኗል። ለተፈጥሮ ሀብት ጥበቃም አስቸጋሪ ሆኗል። ገበሬው የኔ ነው ብሎ ስለማያስብ አይጠብቀውም። ለከፍተኛ ያፈርክለት ተጋልጠናል። መሬት የግል ሲሆን የከተማው ሰውም ለህገ ወጥ ስራ አይጋለጥም። ቦታውን ሲሸጥ ግድግዳ ብቻ ሽጥ፣ ጣሪያ ብቻ ሽጥ ለምን ይባላል? መሬቱም ያንተ ነው ከተባለ ለተለያዩ ሙስናዎች ላይገለጥ ይችላል። እና በመሰረተ ሀሳብ ደረጃ ዶክተር ፈቃደ፣ ያለው አንድ የፖለቲካ ችግር አለ። ሁለተኛው እንደገና ደግሞ የህግ ችግር አለ። መለወጥ አለበት ብዬ ነው የማምነው። አቶ አበራስ፣ በርካታ ሀሳቦች ተነስተዋል። ከፖለቲካዊም ኢኮኖሚያዊም ማሻሻያዎች ያስፈልጋሉ። የመሬት ማሻሻያ ይዞታውም ሰማንያ አምስት ከመቶ ያህል በእርሻ ላይ የሚተዳደረውን ህዝብ ህይወት ለመለወጥ ካስፈለገ ወሳኝ መሆኑ ይነገራል። ይህን ግን በምን መልኩ ነው እውን ማድረግ የሚቻለው? አሁን ባለው ተጨባጭ ሁኔታ ምን አይነት ለውጦች መደረግ አለባቸው? ያስ በምን መልኩ እውን ሊሆን ይገባል? ይላሉ። እኔ በበኩሌ ይቅርታ ሊደረግልኝ የነበረው አይነት የግል የመሬት ባለሀብትነት የኢትዮጵያን ችግር ይፈታል የሚል እምነት የለኝም። በመሰረቱ የመሬት ጥያቄ ሲነሳ የመሬት ጥያቄ ከሀገሩ ሁኔታ ከህዝቡ አስተፋፈር ከሀገሩ ታሪክ ጋር ተያይዞ አብሮ መታየት አለበት። እኛ በምን አይነት ታሪክ ውስጥ ነው ያለነው? መሬትን በሚመለከት ያለን ታሪክ ምን ይመስላል ብለን የጠየቅን እንደሆነ መሬት በሰሜኑ ክፍል ከሞላ ጎደል በወል ተይዞ በተወሰነ ደረጃ የግለሰብ መስትን በዛ ውስጥ ተጠብቆ ቤተሰብ እያስተላለፈ ሲያርፍ እና ያው መሬት እየተሸነሸነ የተደረሰበት ደረጃ የተደረሰበት ነው። በደቡብ በምንመጣበት ጊዜ ይሄ እንግዲህ አጠቃላይ አሁን ለመናገር ነው። በደቡብ በምንመጣበት ጊዜ ደግሞ ከዚህ ፈጽሞ በተለየ ሁኔታ የመሬቱ ባለቤት የሆነው ሕዝብ ከመሬቱ ተነቅሎ በጪሰኝነት በኋላ ላይ ለመጡ አስገባሪዎች እንዲያድር የተደረገበት፣ ጠቅላላ ስብዕናውን ያጣበት፣ ባህሉ የተረገጠበት ከመሬት አስተዳደር ጋር ተያይዞ ያለ ጉዳይ ነው። ይህንን ሁኔታ ግምት ውስጥ ሳናስገባ አሁንም እንደገና ወደ ግል ንብረት እንሄዳለን ብለን ምናምን ከሆነ ተሳስተናል። የኢትዮጵያ የፖለቲካ ጥያቄ እንድርቱ የመሬት ጉዳይ ነው። ያ በመሬቱ ላይ መብቱን ተነጥጎ የነበረው ሰው ላለፈው አርባ አመት ለይስሙላም ቢሆን ከዛ ተላቆ መሬቱ ላይ ቁጭ ብሎ እያለ ወያኔ እያፈናቀለው ሰርቶ ስላደረገው ያንን ሁኔታ ለውጠን ከዛ በኋላ ደግሞ ተጨማሪ መሻሻያዎችን ለማምጣት ካልፈለግን በስተቀር ብድግ ብለን አሁን ለመብት ፍለጋ ብቻ ብለን የደቡብ ኢትዮጵያንና አብዛኞቹን የኢትዮጵያውያንን መብት የሚያስጥስ አይነት ፕሮግራም ይዘን ከተነሳን በአፈጻጸሙም የትም የሚደርስ አይሆንም። ምክንያቱም ሙሉ ለሙሉ የህዝብ ተቃውሞ ይገድመዋል። ከእንግዲህ ወዲህ ሊሆን የሚችለው ምንድን ነው? ማንኛቸውም መሬትን በሚመለከት መጀመሪያ ከሁሉ በፊት መሬቱ ላይ ለሰፈረው ህዝብ ነው። ፖሊሱ ሲጠነሰስ ጀምሮ እንዴት አድርጌ ምርት አሳድጋለሁ አይደለም መሆን አለበት። መጀመሪያ ነገር መሬቱ ላይ ያለውን ህዝብ በምን መንገድ ለማስተሳሳት አድርጌ የህይወቱን ለውጥና ሀገሪቱንም በአጠቃላይ አሳድጋለሁ የሚለው ነ አመለካከታችንን በዚህ አቅጣጫ ካላየ ነው በስተቀረ በማን መሬት ላይ ነው ማንን ነቅለን ነው ማንን የምናስገባው? ይህን መንግስትን እናስወጣለን የሚለው ሀሳብ መቶ በመቶ ነ እስማማለሁ። መንግስትን ለሁሉ ነገር ማነቆ ሆኗል። ከዛ አስቀጥሎ ምንድን ነው መሆን ያለበት? ከዛ ቀጥሎ መሆን ያለበት በየአካባቢው ባህል መሰረት መሬት የግል ንብረትን ኮንሴፕት እና የሀገር መብትን አንድነት አቻችሎ ማስኬድ የሚቻልበትን መንገድ ማስኬድ ይቻል። ከዚህ ውጭ ግን ያለው መንገድ እኔ በእውነቱ ፖለቲካ ኮምፕሊት አንተነብል መስሎ ነው የሚታይ። ዶክተር ፈቃዱ አሁን ቷ አበራ እንዳሉት የግል የመሬት ባለቤትነት የኢትዮጵያን ችግር ይፈታል የሚል እምነት የለኝም። ከኛ ተጨባጭ ሁኔታ ማየት አለብን፣ ይሄ መንገድ ሊያዋጣን አይችልም የሚል ሳቢያ ያላቸው ብርቱ መከራከሪያ። እርስዎ እንደ ኢኮኖሚስት ነቶ ወይም የምጣኔ ሀብት ተጠባቢነቶ እንደ ኢትዮጵያ ላሉ ታዳጊ ሀገሮች ምን አይነት የመሬት ይዞታ ፖሊሲ ነው ጥሩ ሊሆን የሚችለው በመንግስት ስር በህዝብ የግል ባለቤትነት ስር በየትኛው መንገድ ነው መሆን ያለበት? ለምን እዚህ ላይ መለየት ያለበት ጉዳይ የግል ሀብት ፕራይቬት ፕሮፐርቲ፣ በሌላ በኩል ደግሞ ፖሰሽን ራይት የሚባል ነገር አለ። ማለት የይዞታ አጠቃቀም መሬትን ተሰጥቶ የመጠቀም ጉዳይ እና አቶ አበራ የማና አብ በትክክል እንዳስቀመጠው አቶ ገለታው ደግሞ በእርግጥ ከእሱ ሀሳብ ጋር አይስማማም። እሱ የሚለው መሬት ቢሸጥ ቢለወጥ የግዴታ ሴኩሪቲ ይፈጥራል ገበሬውም ፍሌክሲብል ሊሆን ይችላል ከሰሜኑ ወደ ደቡብ እየሄደ መሬት ገዝቶ ሊያርስ እና ሰፊውን ህዝብ ሊመግብ ይችላል የሚል አስተያየት ነው። ግን በመሰረቱ እንደዚህ አይነቱ ሁኔታ ኬንያን እንደ ምሳሌ ያቀርቧል። የኬንያ ችግር በመሰረቱ የተፈታ አይደለም። ኬንያ ውስጥ ድህነት አለ። ኬንያ ውስጥ የቆሻሻ መኖሪያ ቦታዎች አሉ። አጠቃላዩን ሁኔታ ስንመለከት ይሄን ያህል የአደገ ኢኮኖሚ በደንብ የተሳሰረና ቫልዩ አድ ቼይን የሚባል ነገር አለ እና ከእያንዳንዱ መስክ ከሌላው ጋራ ተያይዞ የሚያድግበት የኢኮኖሚ ሁኔታ አይታይም። እና ወደ ኢትዮጵያ ስንመጣ በመሰረቱ መሬትን ወደ ግል ማዘዋር ይህም ማለት መሸጥ መለወጥ የኢትዮጵያን መሰረታዊ ችግር ይፈተዋል ብዬ በፍጹም አላምንም። ከአቶ አበራ የማነአብ ጋራ በዚህ እስማማለሁ። ሁለተኛ፣ ስለ መሬት ጥያቄ በምናነሳበት ጊዜ ከጠቅላላው የኢኮኖሚ እድገት ጋር ማያያዝ አለብን። ዝም ብለን የመሬት ሁኔታን ብቻ ችግሩን ፈተን ሌሎች መሰረታዊ የኢኮኖሚ ፖሊሲዎችን ለየት አድርገን ነጥለን የምናይ ከሆነ ስለ እድገት ያለን ኮንሴፕት የተዛባ ነው ማለት ነው። እና ኢትዮጵያ ውስጥ የሚያስፈልገው ምንድን ነው? እሱ አጠቃላይ የሆነ ሆሊስቲክ የሆነ የኢኮኖሚክ ፖሊሲ አፕሮች ያስፈልገናል። እና ለምሳሌ ለገበሬው መሬት በይዞታም ሰጥተው መሸጥም መለወጥ በህግ ሰፍሮ ጸድቆ በሌላ በኩል ደግሞ አስፈላጊው ቁሳቁሶች እስከሌሉ ድረስ ምርት ማረሻ፣ የዘር ጉዳይ ሌሎች ሌሎች ደግሞ ገበሬው ካረሰ በኋላ ገበያ ላይ አውጥቶ ሊሸጥ ሊለውጥ የሚችልበት በአጠቃላይ ደግሞ የህዝቡ የመግዛት ኃይል ራሱ በጣም በጣም ወሳኝ ነው ማለት ነው እና ይሄ ይሄ ነገር ሳይፈታ በጣም አስቸጋሪ ነው። ሌላው አስቸጋሪው ጥያቄ የፕራይቬት ፕሮፐርቲ ከረጅም ጊዜ አንጻር ስንመለከተው በጥቂት ሰዎች እጅ ውስጥ መሬት በቁጥጥር ስር እየዋለ እንዲመጣ ያደርጋል ማለት ነው። አሁን በዓለም አቀፍ ደረጃ ያለው ምንድን ነው እሱ ኮንሰንትሬሽን ኦፍ ላንድ ፕሮፐርቲ አለ እና አብዛኛው ህዝብ እዚህ ራሱ በአደጉ በሰለጠኑ አገሮችም ውስጥ ያለው ችግር ምንድን ነው እሱ፣ መሬት ስፔኩሌቲቭ ኦብጀክት ሆኗል። በቀላሉ እና የግዴታ መሬትን መሸጥ መለወጥ በህግ እንዲጸድቅ የምንታገል ከሆነ ወደፊት ምንድን ነው እሱ ሌላ አይነት ችግር ውስጥ ሊከተን ይችላል ማለት ነው እና ችግሩን ልንፈታ የምንችለው ምንድን ነው እሱ አንደኛ የግዴታ የመንግስት ጥያቄ ዲፋይን መሆን አለበት። እና መንግስት የሚባለው ነገር ህዝባዊ አካል፣ የህዝብ አለኝታ መሆኑን በግዴታ ማረጋገጥ አለብን። ለዚህ መታገል አለብን። ይህ ማለት ደግሞ እሱ ዴሞክራሲያዊ ስትራክቸር በጣም አስፈላጊ ነገር ነው። ዴሞክራሲያዊ ኢንስቲቱሽኖች በሌሉበት ሀገር ስለ ሌሎች ነገሮች ልናወራ አንችልም ማለት ነው። ይሄ መንግስት ደግሞ የመሬትን ጥያቄ ብቻ ሳይሆን በጠቅላላው የሀገሪቱን የኢኮኖሚ እድገት፣ የማህበራዊ ጥያቄዎች ሊፈታ የሚችልበት ሁኔታ ማዘጋጀት አለበት ማለት ነው። እና ያለፉትን ሀያ አምስት አመታት የኢኮኖሚክ ፖሊሲ ስንመለከት ኮንትራሪ በጠቅላላው የሀገሪቱን እድገት ወደኋላ የሚጎትት እና ልዩ አይነት ቀውስ የፈጠረ እንጂ በፍጹም ለእድገት የሚያመች አይደለም። ይሄ የኢኮኖሚ ፖሊሲ ደግሞ ኒዮሊበራሊዝም ይባላል፣ ስትራክቸራል አጀስትሜንት ይባላል እና ልዩ አይነት የማህበራዊ እና የኢኮኖሚ ቀውስ ይዞ የመጣ ነው እና ነገሩን ከዚህ ጋር ነው አያይዘን ማየት ያለብን። የኢኮኖሚ ፖሊሲ ና የመሬት ይዞታ ለውጥ ጉዳይና አጠቃቀም ጉዳይ አንድ ላይ ተያይዘው ከአጠቃላዊው የኢትዮጵያ ሕብረተሰብ ኔሽን ቢልዲንግ ኢትዮጵያን አሁን ማየት ያለብን እንደ ሀገር፣ እንደ ህብረተሰብ፣ እንደ ህብረ ብሔር አድጋ የምትጓዝ ሀገር አይደለችም እና በጣም ፍራጃይል በሆነ ሁኔታ ነው ያለችው እና ይህንን ሁኔታ ልንቀርፍ የምንችለው ልናስተካከል የምንችለው አጠቃላይ የሆነ ስለ እድገት የሚለሆነ ኮንሴፕት ሲለወጥ እና ጠቅላላውን የኢትዮጵያ ህዝብ ሊያካትት የሚችል የኢኮኖሚ ፖሊሲ ስናወጣ እና ከዚህ ጋር ተያይዞ የመሬትን ይዞታ በመሸጥ በመለወጥ ሳይሆን ጀስቲስ በሆነ መልክ እንዴት አድርገን ልናከፋፍል እንችላለን? እንዴት አድርገን ሞቢሊቲ ሰሜን የሚኖረው ህዝብ ወደ ታች ሊንቀሳቀስ ይችላል? ይህንን ሁሉ ስናስተካከል ችግሩን ልንፈታ እንችላለን። በሌላ በኩል የአቶ ገለታው አስቸጋሪ ጉዳይ ምንድን ነው? እሱ የክልል ፖሊሲ አለ። የክልል ፖሊሲ ባለበት ሁኔታ ሶሻል ሞቢሊቲ ሊኖር አይችልም። ምክንያቱም ከሰሜን መጥቶ ደቡብ የደቡብ ህዝብ ገበሬውን መሬቱ እንዲነጥቅበት አይፈልግም እና የግዴታ እንደዚህ አይነት ህብረተሰባዊ ቅራኔዎች ሊፈጠር ይችላል። ይሄንን ልንፈታ የምንችለው ምንድነው? እሱ ጠቅላላው የኢትዮጵያ ህዝብ ኮንሴፕቱን እንዲለውጥ፣ ከዚህ ክልላዊ አስተሳሰቡ እንዲላቀቅ ልዩ አይነት ዴሞክራሲያዊ ፕሮሴስ እናካሄድ ብቻ ነው እና ችግሩም በዚህ መልክ የምንፈታ ይመስለኛል አቶ ገለታውስ እንደምን ይመለከቷል? ሁለቱም አቶ አበራም ሆነ ዶክተር ፈቃዱ ከእርሶ ለየት ያለ ሀሳብ አላቸው የመሬት ባለቤትነትን ጉዳይ አስመልክቶ የእርሶ የመከራከሪያ ሀሳብ ወይም ምላሽ ምንድን ነው ለአቶ አበራ እና ለዶክተር ፈቃዱ አመሰግናለሁ እንግዲህ እኔ የዚህ የመሬት ባለቤትነት ጉዳይ በጣም ከባድ ጥያቄ ሆኖ ነው የሚታየኝ ትልቅ በደልም በተለይ በገበሬው አካባቢ ምክንያቱም ኑሮ በመሬት ላይ የተመሰረተም ስለሆነ በደል እንደደረሰበት የመሬት ላራሹም ጥያቄ ሀምሳ ፐርሰንት ተመልሶ ሀምሳ ፐርሰንቱ ቀረም ብለው ይሄ የላንድ ኦነርሽፕ ጉዳይ በመንግስት የመያዙ ጉዳይ ነው። አሁን የመንግስት ደጋፊዎች የሚሉት ምንድን ነው? ለምንድን ነው መሬት ገበሬው ሙሉ በብቱ የማይሰጠው? ቢሸጠው ቢለውጠው ከፈለገ ምን ችግር አለው ሲባል ሸጦ ወደ ከተማ ይሄዳል የሚል ነገር አሳስቦናል። ማሲቭ ኢቬክሽን ይኖራል ይፈናቀልብናል ገበሬው የሚል ነው። የመንግስት ደጋፊዎች ብቻ ሳይሆኑ የልጁ ጉዳይም ስለሆነ በሁሉም ዘርፍ የሚሸራሸር ሀሳብ ነው። ልክ ነው። በዚህኛውም ልመጣ ነው እና መንግስት በኩል ያለው አስተሳሰብ እንደዛ ይፈናቀልብኛል ብሎ ግን መንግስት ራሱ ሲያፈናቅል ነው ምናየው። በኦሞ ሸለቆ ስንት ሰው እንደተፈናቀለ እናያለን። ጋምቤላ ቅድም ዶክተር ፈቃድም እንዳለው ከፍተኛ መፈናቀል አለ። ከዚህ ደግሞ ሌላ ደግሞ ወጣ ያለው ጎራም ይመስለኝ ከዚህ ከሶሻሊዝም አስተሳሰብም ጋር ተያይዞ ይመስለኛል የመሬትን በማህበረሰብ እጅ እንዲያዝ የማድረጉ ነገር። ግን ለምንድን ነው ኢትዮጵያን ከዓለም የምናወጣ? አሁን አንደኛ ነገር ያ ነው። ብዙ አፍሪካ ሀገሮች እንደኛ የነበሩ ሀገሮች ምንም ቢሆን እንኳን ራሳቸውን መመገብ ችለዋል፣ ቢያንስ እንደ ኢትዮጵያ አሁን በጣም እንደ ኢትዮጵያ በረሀብ ስማቸው አልጠፋም። እና እኔ የሚመስለኝ የሚታየኝ አሁን በዚህ በግብርናው አካባቢ በወርልድ ቪዥን አካባቢ ትንሽ ጊዜ ሰርቻለሁኝ፣ ከገበሬው ጋር ግንኙነት የነበረው ስራ ሰርቻለሁ። እና ትልቅ ችግር ፈጥሮባቸው ያለው ይሄ ነው የላንድ ኦውነርሺፕ ችግር ነው። ገበሬውን በጣም እንዳይፈናፈን ቅድም ያልኳቸውን ያነሳኋቸው ነጥቦች አሉ። ራእያማ እንዳይሆን አድርጎታል። ገበሬው እንዳያሰፋ አድርጎታል። ቅድም ዶክተር ፈቃደ ያነሳው ነገር አለ። መሬት ወደ ተወሰኑ ሰዎች እጅ ሊገባ ይችላል፣ መሸጥ መለወጥ ከመጣ ነው። ሰማንያ ፐርሰንቱ እኮ ገበሬ እንዲሆን እኮ አይደለም የሚፈለገው። ወደዛ እኮ እያደግን መሄዳችን አይቀርም እኮ። አሁን ጃፓንን ብናይ እኮ አንድ ሚሊዮን አይሞላም ገበሬው። አሜሪካንን የሚያህል ትልቅ ሀገር ሶስት ሚሊዮን የማይሞላ ገበሬ ነው የሚያርሳል የግድ ኢትዮጵያም ወደዛ ነው የምታድገው። ገበሬው ቁጥር እየቀነሰ ሄዶ ወደ ኢንዱስትሪ እያደግን መሄዳችን አይቀርም እንደዚሁ ሰማኒያ ፐርሰንት የሚሆን ገበሬ ከአስር ነው እዛው ቦታ ላይ እዛው ነው የምንቆየው ሁል ጊዜ ከእጅ ወዳፍ የሆነ ኑሮ እየኖርን እዛው እንደምንቆይ ነው የሚታየኝ። እና ይሄ የመሬት ባለቤትነት ጉዳይ የግል ብቻ አይደለም መሆን ያለበት። ገበሬው የያዘው መሬት፣ ከተሜው የያዘው መሬት በራሱ ላይ የማዘዝ ሙሉ መብቱ ሊፈቀድለት ይገባ። ይሄ የተፈጥሮ መብቱም ነው ማንም ሊከለክለው የማይችለው ነው። ሁለተኛው ግን በኮሚኒቲ የሚያዝበት ለምሳሌ እንደ ግጦሽ መሬቶች ሊሆኑ ይችላሉ። አንዳንድ ቦታዎች በኮሚኒቲ የሚያዝም ሊሆን ይገባል። መንግሥት ደግሞ ከመሬት ውጭ ይሆናል ማለት አይደለም። በእነዚህ ያልተያዙትን መንግሥት ሊይዛቸው ይችላል። የተከላ ቦታዎች ሊሆኑ ይችላሉ። ወንዞች፣ ሌሎች ሌሎች ቦታዎች ሊሆን ይችላል እና እኔም ማምነው ይሄ የመሬት ባለቤትነት ጉዳይ በጣም ስር የሰደደ መሰረታዊ የሆነ ጉዳይ ነው በኢትዮጵያ ውስጥ እና መመለስ አለበት ብዬ ነው ማምነው። አዎ፣ እኔ ትንሽ ለመጨመር ምላሽ ሳይሆን ከፈቀድክልኝ። እሺ፣ አተበራ በእውነት አቶ ገለታውም ባላንስ በሆነ መልክ ነገሩን አምጥቶታል። ቀደም ብሎ ዶክተር ፈቃደ ሁሉን ነገር ጨርሶታል ማለት ይቻላል። ግን እኔ እንደው በእውነት እንደ መንደርደሪያ ሆኖ ለማንኛቸውም የመሬት ውይይት ሊያገለግል የሚገባ ነገር መስሎ የሚታይ ስንነሳ መሬት የማን ነው የሚለውን ጥያቄ መልስ መስጠት ያል መሬት የህዝብ ነው ባለቤት የሌለው መሬት በአብዛኛው የልም ካለ በጣም በጣም በረሃማ ሆኖ ማንም አይነት ሰው እና እንስሳዊ የማይኖርበት አካባቢ መሆን አለበት። የተረፈው የቀረው ሁሉ መሬት እኮ ባለቤት አለው። ያንን ባለቤቱን መብት ማክበሩ ጉዳይ የቅድሚያ ቅድሚያ ሊሰጠው ይገባል። ይህንን ከተስማማን በኋላ በምን መንገድ መግፋት እንችላለን? ወደፊት ምን የባለቤትነት መብት የሕዝብ የሆነውን ባለቤትነት መልክ ምን ቅርጽ ልናትዛሁን እንችላለን? በተባለው ጉዳይ ላይ አቶ ገለታ ወዳለው ጉዳይ መምጣት ይቻላል እና በዚህ መልክ ምን ለማለት ምን የፈለጉት በባህላቸው በኮሚኒቲ የተያዙ መሬቶች ካሉ አሁንም በኮሚኒቲ ተይዘው ምርታቸው ሊያድግ የሚችልበትን ማፈላለግ ይቻላል። በኮሚኒቲ ስለተያዙ ኢነፊሸንት ይሆናሉ የሚለው ክርክር ጊዜ ያለፈበት ነው። ሰስቴነብል ዲቨሎፕመንት ማለት እኮ ሕዝብን ጨምሮ የሚደረግ እድገት ማለት ነው። ጥቂት ሰዎች ሀብት የሚያካብቱበት ሳይሆን፣ ሰው የማይራብበት ሁሉም ሰው አብሮ የሚበለጽግበትን ሁኔታ የማመቻቸት ጉዳይ ነው። የሶሻሊዝምን ጉዳይ አይደለም፣ በጠቅላላው የፍትህ ጥያቄ ነው የሚሆነው። ስለዚህ እነዚህን ሁኔታዎች ግምት ውስጥ አስገብቶ መራመድ ይቻላል። ደግሞ ለታሪክ እንደ ምሳሌነት ያህል በእውነት ኢትዮጵያ እኮ የተራበች መሬት በግል ባለመያዙ አይደለም። የትልቁ ረሀብ እኮ የነበረው እኮ በግል ንብረት ዘመን እኮ ነው፣ በቀዳማዊ ኃይለሥላሴ ዘመነ መንግስት እኮ ነው። እና ከዛ በኋላም ደግሞ ረሀቡ ቀጠለ። ለምን እቅድ ጉዳይ ሆኖ ነው እንጂ የመሬቱ ባለቤት ማን ሆነ? መንግስት ሆኖ አላሰራ አለ፣ ህዝቡን እያመጠው ላይ ታች እያለ፣ በተሳሳቱ ፖሊሲዎቹ የተነሳ ገበሬው በትክክል አርሶ እሱ ተጠቅሞ አገሩንም እንዳይጠቅም ከለከለው። በአፈጣጠር ልክ ዛሬ ወያኔ እንደሚያደርገው ማለት ነው፣ በደርግም ጊዜ ስለዚህ አሁን መሰረታዊ ነገር ምንድን ነው? በእውነቱ ሁሉም ሰው ልብ ሊለው የሚገባ ስለ መሬት ሲነሳ ባለቤት አለው። ያ ባለቤት ደግሞ ህዝብ ነው። ያ ህዝብ ማለት ደግሞ አብስትራክት ነገር አይደለም፣ በመሬቱ ላይ ያለው ህዝብ ማለት ነው። ከዚህ ከተነሳም በኋላ እሱን ስናሳድቅ አገሪቱ አደገች ማለት ነው የእሱን ጥቅም ስናስጠብቅ ሀገሪቱን በሙሉ ጥቅሟን ጠብቀን ወደፊት ተራመድም ማለት ነው። እና ከዚህ አንፃር ከተነሳን መፍትሄ አይቸግርም የሚል ነው። እርግጥ የፖለቲካ ፍላጎቱ ካለ መቼም ይሄ ወይ ጊዜ ሊሆን ወሳኝ ነው ያለው መንግስት ግን ቅድም ይተነግረዋል። እኔ የሚጨምረው ነገር የለኝም። ይህ መንግስት ሊያደርገው የሚችለው ነገር አይደለም። ምክንያቱም ይህ የማይኖሪቲ መንግስት መኖር አይችልም መሬትን ካልተቆጣጠረ። ያውቀዋል፣ እሱም ደግሞ ይሄንን። እና ስለዚህ መሬት ላይ ሙጥኝ ብሎ የሚሟሟት ያለው ምንድን ነው? በጠቅላላው ፖለቲካውን ማስፈጸሚያ መሳሪያው እና እሱን ስልጣን ላይ ማቆያው ዘዴ መሬትን በመቆጣጠር መሆኑን ስለሚያውቀው መሬትን በሚመለከት ከአሁን በኋላ በዚህ መንግስት ዘመን ተመልሶ የህዝብ ንብረት ይሆናል ብሎ ለማለት በጣም አስቸጋሪ መስሎ ይታየኛል። አመሰግናለሁ። ኤስ ቢ ኤስ ኤስ ቢ ኤስ